በድሮ ጊዜ በአንድ የገጠር መንደር ውስጥ አንድ ባለዋሽንት ልጅ ይኖር ነበር። ባለዋሽንት ልጅ ሁሉ የማዝመረውን ከጦጣ ለመጠበቅ ገሳ ለብሶ ከትልቅ ማማ ላይ እየወጣ ዋሽንት ይነፋ ነበረ። ታዲያ ትልፋት በአንድ ቀን ጦጣዋ አንድ ክራር ይዛ በአንደኛው ዛፍ ላይ ወጣች። ባለዋሽንቱ ልጅም ዋሽንት ሲነፋ፣ ጦጢስ ደግሞ ክራር ትደረድር ነበር።

ባለቤት ነኝ። የታተሙ ወደ ስድስት የሆኑ የተረት መጽሐፍቶች አሉኝ። የገጠር ህፃናቶች እንዲያነቡ የተረት መጽሐፍቶቹ በራሳቸው ቋንቋ በራሳቸው ባህል የተዘጋጁ ተረቶች ናቸው። በጣም ልጅ እያለሁ ጀምሮ አካባቢ የማያቸውን ነገሮችን መጽሐፍ እወዳለሁ። መጽሐፍና ማንበብ የማያቸውን ታሪኮች፣ የሰዎች የዕለት ተዕለት የራሴ ገጠመኞች እጽፋለሁ። የሰፈሩ እሱ የሰፈር ልጆችን ስብሰብ አድርጌ አነብላቸዋለሁ። እንግዲህ የልጆች ታሪክ መጽሐፍ ያዋቂ ልብ ወለድ እንደ መጽሐፍ አደለም፣ ትንሽ ከበድ ሚል ይመስለኛል። ምክንያቱም በውስጡ ቁም ነገር እንዲያስተላልፍ ይፈለጋል፣ ማዋዛትም ይኖርበታል። እንዴት ወደ የልጆች መጽሐፍ ወደ መጽሐፉ ተሳብሽ? እንዴት ጀመርሽ? እንዴት ነው የጀመርኩት? ከስድስት ዓመት በፊት አካባቢ የተለያዩ ሀገራቶች በምሄድበት ጊዜ ጉዞ ማስታወሻዎች አዘጋጃለሁ እና በተለይ የገጠር መንደሮች ውስጥ በምጎበኝበት ጊዜ የማገኛቸው የገጠር የአንደኛ ደረጃ ትምህርት ቤቶች እንኳን የሚያነቡበት ንባባቸውን የሚያጎለብቱበት የአካባቢያቸውን ባህል የሚያውቁበት መጽሐፍ ቀርቶ የትምህርት መጽሐፍት እንኳን አንድ ለአምስት ነው የሚሰጣቸው። የትምህርት እንኳን ማለት ነው። እና በጣም አብሬያቸው ቁጭ አልኩ። መጽሐፍት ምናልባት ለንባብ የሚያግዛቸው የፊደል ገበታ የያዘ ነገሮች ጠየኳቸው፣ ምንም አልነበረም። እና በቃ ለእኔ ያ ማየቴ እንደ እዳ የሚባል እንደ ትልቅ ኃላፊነት የሆነ ነገር ማድረግ አለብኝ ደስ ለገጠር ኢትዮጵያ የሆነ ነገር ማድረግ እችላለሁ። መጥቼ በርካታ መጽሀፍቶችን እየተዘዟርኩኝ አየሁን። በተለያዩ መጽሀፍት ቤቶች የህጻናት የሚገኙበት አካባቢ ሲሄድ በአብዛኛው የትርጉም መጽሀፍት ናቸው እና እነዚ የትርጉም መጽሀፍቶች ደግሞ ለእኛ ሀገር ህጻናት የሚመጡ ነው አይደለም። ለስነ ልቦናቸው ራሱ በጣም በአድ ናቸው እና ስሞች ራሳቸው አይታወቁም ሩቅ ናቸው በጣም ማለት ነው እና አንድ ሀገር ደግሞ የራሱን ታሪክ ካልሰጠሹ የራሱን ነገር ካሰጠሹ ተከታይ አይኖርሽም። እና በቃ ያስፈልጋቸዋል። በተለይ በራሳችን ቋንቋ በራሳችን ባህል በርካታ ስቴቶች አሉ፣ ሀብቶች አሉ። እነዚህ ነገሮች በተረቶች ሊያገኟቸው ይገባል። ሀብቶቻቸው ናቸው። እንደዛ ውይም መጀመሪያ ማንበብ ጀመርኩኝ ማለት ነው ከዛ ትልቆች ሽማግሌዎች ጋር እየሄድኩ የተለያዩ ተረቶችን መስማት ጀመርኩ ማለት ነው። ትልቁ ነሽ እንደ ህፃን ማለት ነው። ከዛ በርካታ በዓለም ላይ የተጻፉ በተለይ ተረቶችን ሰብስብ ያለው መጽሐፍቶችን ማለት ነው። ከዛ በኋላ በተለይ አንዳንድ ድርጅቶች ህትመት ላይ የሚሰሩ ማለት ነው እያሳተሙ የሚያሰራጩ ድርጅቶች ነበሩ። አራት መጽሐፍቶች ነ አስማተኛው ንግስት፣ አስገራሚው መጽሐፍት የሚባል፣ ወርቃማው ሰዓት እንዲሁም የውብ ዓለም ተስፋም የነዚህን መጽሐፍ ደግሞ ስዕሎች በየገጹ ላይ የህጻናት መጽሐፍ ስዕሎች አሉት መግለጫ አሉት እና ስዕሎችንም ተካተው ባህልና ቱሪዝም ማስታወቂያ ያወጣል እና ተረቶችን ያወዳድራል። በዛም ሰዓት ተወዳድሬ አሸንፎልኝ በአውሮፓ ህብረት በተገኘ ድጋፍ ወደ አምስት ሺህ ኮፒ ታትሞ በነጻ ተዳርሷል። በነሱ በኩል ማለት ነው በተቋም በኩል ማለት ነው እና የተለያዩ አሁን ፕሮግራሞችን ስሰራ በሽልማት መክን ይሰጣቸው የንባብ ውድድር የጥያቄና ምስ እየተደረገላቸው አጫጭር ፕሮግራሞች፣ ፌስቲቫሎች ይሰራለሁና እነዚህ መጽሐፍቶች ንእሰጣቸዋለ ለልጆች ማለት ነው። እንዲያመልጣል በመጨረሻ የሚወርቅ ውሀ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት በአገሪቱ ውስጥ የተስፋፉ ነው። ይህ መልካም ቢሆኑም ቅሉ ግን ልጆቻችን ከሕጻነታቸው ጀምሮ የማንበብ ባህል ሊያዳብሩ ይገባል። እንደዛ ሲሆን ነው መልካምና አገር ተረካቢ ትውልድ የሚሆኑ ትለናለች ባለ ዋሽንቱ ልጅም በብል ጧጦጢት መታለሉን አወቀ። ከዚህ ቀን በኋላ ባለ ዋሽንቱ ልጅ የማይሆን ነገር ይሆናል ብሎ ማሰብንና መጠበቅን እንዲሁም የተሰጠውን አደራ ትቶ መሄዱ እንደሌለበት ተረዳ። ተረቴን መልሱ፣ አፌን በዳቦ አብሱ።